ሰላም እንደምናመሻችው የጋቢና ቪ አድማጮች፣ የእሁድ ምሽት የካቲት 27 2014 ዓ ም ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። በመስተንግዶ አብሬያቸው የማመሻው ስመኝሽ የቆየነኝ በቅንብሩ ደግሞ ኤልያስ አስማረ አብሮኛለ። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመራረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። ፍ የትምህርት ፋውንዴሽን መሰረታቸው ከተለያዩ የአፍሪካ ሀገራት ሆኖ በአሜሪካ ተወልደው ያደጉ ተማሪዎች የመጡበትን ማንነት ባህልና አኗኗር እንዲያውቁ በማሰብ ተማሪዎችን ወደ አፍሪካ በመውሰድ የልምድ ልውውጥ እንዲያደርጉ በመስራት ላይ ይገኛል። ትውልደ ኢትዮጵያውያንን ያካተተው ቡድንም ወደ ኢትዮጵያ የተለያዩ ከተሞችና የገጠር አካባቢዎች በመሄድ እንዲጎበኙ ያደረገ ሲሆን ጎን ለጎን በኢትዮጵያ የሚገኙ የገጠር ትምህርት ቤቶችንና ተማሪዎችን በቁሳቁስና በገንዘብ በመ መርዳት ተማሪዎች የተሻለ የትምህርት እድል እንዲኖራቸው እያገዘ ይገኛል። በዚህና ተቋሙ በሚያደርጋቸው ሌሎች እንቅስቃሴዎች ዙሪያ የፋውንዴሽኑን መስራች ሊያንዳልን እንዲሁም በኢትዮጵያ የሚሰጠውን እርዳታ የሚያስተባብሩትን እናቷን ወይዘሮ አምሳለ አበጋዝን አነጋግሬያቸዋለሁ። ቀጥሎ ይቀርባል። ሊያንዳለ ኢትዮጵያ ተወልዳ በአንድ አመቷ ከቤተሰቦቿ ጋር ወደ አሜሪካ ካቀናች በኋላ ለዓመታት አገሯን የማየት እድል አልገጠማትም። ሆኖም የሁለተኛ ደረጃ ተማሪ እያለች የተወዳደረችበትን የቁንጅና ውድድር አሸንፋ ምን መስራት እንደምትፈልግ ስትጠየቅ መልሷ ትምህርት በተለይ በተወለድኩባት ኢትዮጵያ ለሁሉም በስፋት እንዲዳረስ ማድረግ ነው የሚል ነበር። ሊያ የመጀመሪያ ዲግሪ ዩኒቨርሲቲ ትምህርቷን እየተማረች ለመጀመሪያ ጊዜ ወደ ኢትዮጵያ በመጣችበት ወቅት ታዲያ አያቶቿ ይኖሩበት በነበረው አማራ ክልል ኩታበር ወረዳ የተዋወቀችው ተማሪ ሕልሟን ለመተግበር መነሻ ሆናት። መንገድ ላይ ሲሄድ ሲከተለኝ ይታወቀኛል ዞር ስል ይደበቃል። ከዛ ችግር የለም ና አብረሃኝ ሂድ አልኩትና የት እንደሚኖር ጠየቅኩት። የነበርነው ተራራ ላይ ነበርና የሚኖረው አራት ተራራዎችን አልፎ እንደሆነ በእጁ እየጠቆመ አሳየኝ። እንዴት አድርገህ እዚህ መጣ ስለው ትምህርት ለመማር በእግሩ ተጉዞ እንደሚመጣ ነገረኝ። ይሄ ለእኔ አይኔን የከፈተልኝ አጋጣሚ ነበር። ሊያ ከዚህ ጉዞዋ በኋላ ቤተሰቦቿን አስተባብራ በኩታበር አካባቢ የሚማሩ ተማሪዎች የሚጠቀሙበትና የትምህርት መርጃ ቁሳቁሶችን የያዘ የትምህርት ማዕከል አቋቋመች። በአቅም ችግር ምክንያት ትምህርታቸውን ላቋረጡ ወይም ለትምህርት የሚያስፈልጋቸውን መሳሪያዎች ማሟለት ላልቻሉት ደግሞ የገንዘብና የቁሳቁስ እርዳታ በማድረግ ትምህርታቸውን መቀጠል የሚያስችላቸውን ድጋፍ መስጠት ጀመረች። የምንሰራው ዝም ብሎ ገንዘብ መስጠት እንዲሆን አልፈለግንም። ግን ተማሪዎቹ የምንሰጣቸውን ገንዘብ ተጨማሪ ገቢ በሚያመጣ መልኩ ተጠቅመው እንዴት ትምህርታቸውን ይደግፋሉ የሚለው ላይ ነው መስራት የፈለግ ነው። ስለዚህ ተማሪዎቹ ፎርሞችን እንዲሞሉና ምን መስራት እንደሚፈልጉም ጠየቅናቸው። ከተመረጡት ተማሪዎች መካከል ለምሳሌ አንደኛዋ ወደ ደሴ በመሄድ እቃዎችን እያመጣች ለመንደሯን እቃዎች በመሸጥ ገቢ ማግኘት ጀመረች። ሌላኛው ተማሪ ደግሞ ዶሮዎች ገዝቶ ከእናቱ ጋር እያረቡ ዶሮ እንቁላልና የትምህርት መሳሪያዎችን ይሸጣሉ። ሊያ እነዚህን እርዳታዎች የምታካሂደው እንደ አውሮፓያን አቆጣጠር በ2010 ዓ ም በመሰረተችው ዓለም አቀፍ የትምህርት ፋውንዴሽን አማካኝነት ሲሆን ፋውንዴሽኑ የሚረዳቸው ተማሪዎች ትምህርታቸውን ጨርሰው ስራ እስከሚይዙ ድረስ በቋሚነት ድጋፍ ያደርግላቸዋል። እስካሁንም ስምንት ተማሪዎችን ለስኬት ማብቃት እንደቻሉም ሊያ ትገልጻለች። ለምሳሌ የመጀመሪያው የረዳነው ተማሪ ምን መሆን እንደሚፈልግ አያውቅም ነበር አሁን ግን ተመርቆ በሌላ ከተማ ላይ አነስቴዚዮሎጂስት ወይም የማደንዘዣ ሐኪም ሆኖ ያገለግላል። ሌላኛዋ የምንረዳት ተማሪ ደግሞ ዩኒቨርሲቲ ለመግባት ከቤተሰቧ መለየት ነበረባት ግን ራሷን የምትደግፍበት ገንዘብ አልነበራትም። ስለዚህም በምንረዳት ገንዘብ ስለ ምግቧ፣ ልብስና መጽሐፍ እንዳታስብ በማድረግ ትምህርቷን እንድትቀጥል ማድረግ ችለናል። ሊያ በኢትዮጵያ የገጠር ትምህርት ቤቶችንና ተማሪዎችን ከመደገፍ ባሻገር በአሜሪካ ተወልደው ያደጉ ኢትዮጵያውያንና ሌሎች የአፍሪካ ዝርያ ያላቸው ተማሪዎች ማንነታቸውን ባለመረዳት ምክንያት የሚደርስባቸውን ችግር ለመቅረፍ ለልምድ ልውውጥ የሚረዱ ጉዞዎችንም ታዘጋጃለች። ብዙ ጥናቶች የሚያሳዩት አፍሪካዊ እሴቶችና ባህልን ማዕከል ካደረጉ ስርዓቶች ጋር ግንኙነት ያላቸው ወይም ወደ ሀገራቸው መሄድ የቻሉና ስለ ተለያዩ ቦታዎች የሚያውቁ ተማሪዎች በትምህርታቸው የተሻለ ተሳትፎ አላቸው የተሻለም ውጤት ያመጣሉ ስነ ልቦናቸውም በተሻለ ሁኔታ የተገነባ ነው ስለ ራሳቸው የተሻለ እውቀት ስለሚኖራቸውም ከሰዎች ጋር ጤናማ የሆነ ግንኙነት ይኖራቸዋል ስለዚህ ያ እንዲሆን መንገዱን መፍጠር ነው ፍላጎቴ፣ ግን ሁሉንም ማህበረሰብ በሚጠቅም መልኩ። በዚህ መልኩ ሊያ ትውልድ ኢትዮጵያውያንን ጨምሮ የተለያየ የአፍሪካ ዝርያ ያላቸው አሜሪካውያን ተማሪዎችን ወደ ኢትዮጵያ በመውሰድ የተለያዩ ባህላዊ እሴቶችን፣ ታሪካዊ ቦታዎችንና አኗኗሮችን እንዲጎበኙ አድርጋለች። ከነዚህ ቦታዎች ደግሞ የትምህርት ማዕከል የከፈተችበት ኩታ በር አንዱ ነው። በአሜሪካ የትምህርት ስርዓት ውስጥ ተዛብቶ የሚሰሙትን አፍሪካዊ መሆን ምን ማለት ነው፣ አፍሪካ ውስጥ የሚኖሩ አፍሪካውያን ለዓለም ታሪክ፣ ስነ ጽሁፍ፣ ሂሳብ፣ ሳይንስና ሕክምና ምን አስተዋጽኦ አድርገዋል የሚሉትን መረጃ ማስተካከል ችለናል። ባዩትና በሰሙት ውስጥ ያሳዩትን እድገት፣ እንዲሁም ራሳቸውን የሚያዩበትን መንገድ እንዴት እንደተቀየረም መገንዘብ ችለናል። የሊያ እናት ወይዘሮ አምሳላ በጋዝ ከእናትነት ባሻገር ሊያን በፋውንዴሽን ውስጥ ያግዟታል። ሊያ ትምህርት ለሁሉም እንዲዳረስ እየሰራች ያለችውን ስራ በተመለከተ ታዲያ ይህን ይላሉ። እግዚአብሔርን አመሰግናለሁ እንዲ አይነት ልብ ስለሰጣት፣ ምክንያቱም ቪዥን ከእግዚአብሔር ነው የሚመጣው፣ እንደዛ ብዬ አምናለሁኝ። ብዙ ጎዳናዎች ልትሄድ ስትል ይህን ጎዳና ስለመረጠች ግሬትፉል በዚህ ላይ ደግሞ ደስ ይለኛል። ማለት ያ ደስ ይላል ግን ስ ኦልሶ ዝ ሪስፖንስብሊቲ ያ እኔ የት ላይ ነው መርዳት የምችለው ለሚለው በእንደዛ አይነት ስሜት ማለት ነው። ወይዘሮ አምሳለ ልጃቸው በትውልድ ቦታቸው የጀመረችው በጎ ስራ በተለይ ለሴቶች ተማሪዎች የተሻለ የትምህርት እድል እንዲፈጥር ይመኛሉ። ግሎባል ኤዱኬሽን ፋውንዴሽን አጀማመሩ እና አላማውም አንድ ነው። ይሄም ማለት ተማሪዎች መማር የማይችሉ ልጆች ለነሱ ብሪጅ መሆን ነው አንደኛው። ሁለተኛው ነገር ደግሞ ስተዲ አብሮድ ፕሮግራም የመመስረት ፕላን አለ። ባሉበት ረክተው በሙሉ ልብ ተምረው አንድ ደረጃ እንዲደርሱ፣ ይሄ ነው የሁላችንም ድሪም የእሷም ድሪም ቢሆን የራሴም ድሪም ቢሆን ይሄ ነው። በተለይ እኔ ለሴቶች ልጆች ስብራት የሆኑ ነገሮችን ያንን እንዴት ነው መቅረፍ የሚቻለው የሚለው ላይ ይሄ የግል ፍላጎቴ ነው። ከብዙ አገር እየመጡ ማደሪያ የሌላቸው ልጆች እዛ ኖረው ያለምን ቤት ክራይ ሳይባል ምግብ መጠጥ፣ እሱን ነገር ሳይቸገሩ አንድ ቦታ ደርሰው ፍሎው ኖሩ እዛ እንዲደርስ ነው እንግዲህ ሐሳባችን ምኞታችን። ሊያ አሁን በትምህርት ሳይኮሎጂ የዶክትሬት ዲግሪዋን ለመጨረስ አንድ ዓመት ቀርቷታል። ያንን ስታጠናቅቅ ቀጣይ እቅዷ የተማሪዎች የልምድ ልውውጥ ፕሮግራሙን ከማጠናከር በተጨማሪ በኩታበር ለሴቶች አዳሪ ትምህርት ቤት መክፈት ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ቀጣዩ መሰናዷችን ሴቶች በቴክኖሎጂ ዘርፍ ያላቸውን ቦታ የሚዳስስ ይሆናል። ከአንድ ዓመት በፊት ጉግል ከተሰኘው ግዙፍ የቴክኖሎጂ ኩባንያ የተባረረችው ትምኒት ገብሩ ለጥቁሮችና ሴቶች ፍትሐዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስርታለች። ተቋሙ እንደ ፎርድ እና ማካርተር ፋውንዴሽን የመሳሰሉ ትልልቅ ተቋማት የ3.7 ሚሊዮን ዶላር ድጋፍ የተደረገለት ሲሆን ጥቁር ሴቶችን ጨምሮ በቴክኖሎጂ መገለል የሚደርስባቸው የማህበረሰብ አካላት ዙሪያ በገለልተኝነት እንደሚሰራ ትምኒት ከአሜሪካ ድምጽ ጋር በነበራል ቆይታ ተናግራለች። ከትምኒት ጋር ወደ ነበረን ቆይታ እንለፍ። ከጉግል በግዳጅ ውጪ ከተደረገ ከዓመት በላይ ሆኖታል። በዚህ ጊዜ ውስጥ ደግሞ የቴክኖሎጂ ዘርፉ በተለይ ለጥቁር ሕዝቦችና ሴቶች ፍትሃዊ አለመሆኑን ይልቁንም አፋኝ መሆናቸውን በመግለጽ ድምጽሽን ስታሰም ይቆይተሻል። ይህ ጊዜ ላንቺ ምን ይመስል ነበር? ቀላል አልነበረም። ፊት ለፊት ግልጽ የማይታዩ በርካታ ነገሮች ከጀርባ ይካሄዱ ስለነበረ ብዙ ድጋፍ ማግኘቴ ደስ ብሎኝ ነበር። ከብዙ ተቋማትና የቴክኖሎጂ ማህበረሰብ ድጋፎችን አግኝቻለሁ። እያደገ የሚሄድ እንቅስቃሴም ነበር፣ ግን ደግሞ ከጀርባ ብዙ ዛቻዎችና ፈተናዎችም ነበሩ። ያ በጣም አስቸጋሪ ነገር ነበር። እነዚህ ኩባንያዎች ዓለምን ነው የተቆጣጠሩት። ስለዚህ ኩባንያዎቹን ተቃውመሽ ድምጽሽን ካሰማሽ በቀላሉ ሊያጠቁሽ ይችላሉ። ስለዚህ ቴክኖሎጂው እንዴት ፍትሐዊ ይሆናል የሚለው ብቻ ሳይሆን ከእነሱ ጋር የሚሰሩት ሰራተኞች ድምጻቸውን ማሰማት እንዲችሉ እንዴት ጥበቃ ሊያገኙ ይችላሉ የሚለውም ሊታሰብበት ይገባል። እርግጥ እንዳልሹው ከግዙፍ ኩባንያዎች ጋር ትግል ውስጥ መግባት ለሁሉም ሰው ከባድ ሊሆን ይችላል። ነገር ግን አንቺ ጥቁር ሴት በመሆንሽ ነገሮች የበለጠ አስቸጋሪ እንዲሆኑ አድርጓል ትያለሽ? አዎ ድምፄን በማሰማቴ ብቻ አስቸጋሪ ነበር። እኔ ብቻ አልነበርኩም በዚህ ጉዳይ ድምፄም የሚያሰማውት ግን የኔ ከጉግል መባረር ድንገት የሆነ ነገርም አልነበረም። እዛ ስሰራ በነበረበት ጊዜ በሙሉ የተለያዩ ነገሮች ሲፈጠሩ ነበር። ስለዚህ ጥቁር ሴት ከመሆኔ ጋር ይገናኛል። ግን ደግሞ አለቃዬን ጨምሮ ሌሎች ሰዎችም ተቃውሟቸውን ሲያሰሙ የአጸፋ እርምጃ ደርሶባቸዋል። ስለዚህ እንደኔ ሕዝብ ፊት ከወጡ ጥቂት ሰዎች ጀርባ እጅግ ብዙ በተመሳሳይ ሁኔታ ወይም በከፋ ሁኔታ ውስጥ ያለፉ ሰዎች አሉ። ግን ፊት ለፊት ወጥተው መናገር አይችሉም፣ ምክንያቱም ኩባንያዎቹ ህይወታቸውን ያበላሹታል። በቴክኖሎጂ ተቋማት ውስጥ እንደዚህ አይነት ፍትሃዊ ያልሆነ አሰራር መኖሩ ሴቶች ወደ ቴክኖሎጂ የሙያ ዘርፍ በብዛት እንዳይመጡ መንገድ ዘግቶባቸዋል ትያለሽ? በጣም ምክንያቱም እዚህ ዩናይትድ ስቴትስ ውስጥ ለምሳሌ ጥቁር ሴቶችን ቁጡና ተናዳጅ አድርጎ የመሳል አመለካከት አለ። ፊልሞችን ወይም የቴሌቪዥን ፕሮግራሞችን ስታይ ጥቁር ሴቶችን ከምንም ነገር ጋር የማይገናኝ ያልተገባ የንዴት ባህሪ ይሰጧቸዋል። ይሄ ከእውነታው ጋር የማይገናኝ የሰዎች አመለካከት ነው። በጉግልም መጀመሪያ ላይ የሰራችው ጥናት ደረጃውን የጠበቀ አይደለም ለማለት ሞከሩ። ያም ደግሞ ራሱን የቻለ ሌላ የተዛባ አመለካከት ነው። ስለ ብዝሃነት ስትናገሪ ለምን ጥቁሮች አይቀጠሩም ብለይ ስትጠይቂ መልሳቸው ከደረጃችን ዝቅ ማለት አንፈልግም የሚል ነው። ስለዚህ ታሪክን በደንብ ካየሽ ለጥቁር ሴቶች በታሪክ የተሰጣቸውን አመለካከት አይነት በቴክኖሎጂ ተቋማት ውስጥም ሲንጸባረቅ ታያለሽ። ስለዚህ ያ ሴቶች ወደ ተቋማቱ እንዳይመጡ ተስፋ እንዲቆርጡ ያደርጋቸዋል። ተስፋ ማስቆረጥ ብቻ አይደለም፣ በመጀመሪያ ለመቀጠር ሲመጡ ማለፍ ያለባቸው ብዙ ቀለበቶች አሉ። ለምሳሌ ከእኔ በፊት የተባረረች ኤፕሪል ኪርሊ የምትባል ሌላ ጥቁር ሴት ነበረች። ሰራተኞችን እየመለመለች ወደ ጉግል እንዲመጡ ማድረግ ነበር ስራዋ። እናም ጥቁሮች ከሚማሩባቸው ዩኒቨርሲቲ ውስጥ ሰዎችን ለማግኘት ስትሞክር ምን አይነት ከባድ ፈተናዎችን እንዲያልፉ እንደሚያደርጓቸው ትናገራለች የሚፈልጓቸው ሰዎች ሲሆኑ ግን እነዛን ቀለበቶች ያዘልሏቸዋል። ያንን ደግሞ ለነበርኩበት ቡድን ሰው ለመቅጠር በመሞክርበት ጊዜ አይቼዋለሁ። እነዚህ ልጆች የማስተርስ ዲግሪያቸውን ሲሰሩ ማንም የሌለውን ሽልማት ያገኙ ወይም ከምታስቢው በላይ አስደናቂ የድጋፍ ደብዳቤ ያላቸው ናቸው። እንደዛም ሆኖ ግን ምክንያት ይፈልጉባቸዋል። ይሄ ሰው እዚህ ጋር መገኘት አልነበረበትም ወይም ሌላ ተጨማሪ ፈተና ውስጥ ማለፍ አለበት ይላሉ። ያንን አልፈሽ ከተቀጠርሽ በኋላ ደግሞ የሚገጥም ፈተና አለ። ስለዚህ እንዳይቀጠሩ ብቻ ሳይሆን ከገቡም በኋላ በአጠቃላይ ጤናማ የሆነ የስራ ህይወት እንዳይኖራቸው ከሚያደርግ አንድ እንቅፋት ወደ ሌላ እየተሻገርሽ ነው የምትሄጂው። ጥቁር ሴቶች ሲጀምር ብዙ አይደሉም ግን በከፍተኛ ቁጥርም ስራቸውን ይለቃሉ። እንግዲህ በእርግጥ ቀደም ሲልም ጥቁሮች በሰው ሰራሽ ልህቀት ዘርፍ ያላቸው ተሳትፎ እንዲጎለብት የሚያግዝ ተቋም የጋራ መስራች ነበርሽ። አሁን ደግሞ ለፍትሃዊ ቴክኖሎጂ የሚታገል የሰው ሰራሽ ልህቀት የምርምር ተቋም መስርተሻል። ተቋሙ ምን ላይ ነው የሚሰራው? በአፍሪካና በሌሎች ዓለማት የሚኖሩ ጥቁር ሴቶች ወደ ዘርፉ እንዲመጡ ሲያበረታታል። ተቋማችን እንደዚህ አይነት ለውጥ ለማምጣት ነገሮች ከስር መሰረታቸው መቀየር አለባቸው ብሎ ያምናል። ስለዚህ ከገንዘብ ድጎማው ጀምሮ የተለየ አሰራርን የሚከተል ተቋም ነው። ለምሳሌ ብዙዎቹ የሰው ሰራሽ ልህቀት ስራዎች የገንዘብ ድጋፍ የሚያገኙት ወይም ከወታደራዊ ተቋማት አሊያም ደግሞ ገንዘብ መስራት ላይ ብቻ ባተኮሩ ትላልቅ ተቋማት ላይ ነው። አንዳንዴ ቴክኖሎጂውን ለማህበረሰቡ ጥቅም የሰራ ነው ነው ሲሉ ልክ ታንክን ሰርቶ ታንኩ ከጦርነት ሌላ ምን ላይ መዋል ይችላል ብሎ እንደ መጠየቅ ነው። ያንን አሰራር ነው መቀየር የምንፈልገው። ስለዚህ ለእኔ ከተለያየ የሙያ ዘርፍ የተውጣጡ ባለሙያዎች መኖራቸው አስፈላጊ ነገር ነው። ኮምፒውተር ሳይንስ ወይም ሰው ሰራሽ ልህቀትን የተማሩ ብቻ ሳይሆኑ የማህበረሰብን አገነባብ ያጠኑ ሶሲዮሎጂስቶች ወይም የማህበረሰብ አጥኚዎች፣ የቴክኖሎጂን ታሪክ ያጠኑ የታሪክ ባለሙያዎችና እነዚህን አገናኝተው መተንተን የሚችሉ ባለሙያዎችን ያካተተ ቡድን ነው። ሌላው ያደረግነው ነው ሰዎች ከአንድ ቦታ ሳይሆን ከተለያዩ ቦታዎች በሚኖሩበት ማህበረሰብ መካከል ሆነው እንዲሰሩ መፍቀዳችን ነው። ካሉበት ሳይንቀሳቀሱ ለወደፊቱ ዓለም አስተዋጽኦ ማድረግ ይችላሉ። ሶስተኛው ሰዎች በሳምንት መቶና ዘጠና ሰዓት መስራት አለባቸው ብዬ አላምንም። ይሄ ሞኝነት ነው፣ ትርጉምም አይሰጥም፣ ብልህነትም አይደለም፣ ለጤናም ጥሩ አይደለም። ሰዎች ደግሞ በዛ መልኩ መኖር የለባቸውም። ለሴቶችስ የተለየ ማበረታቻ ይደረግላቸዋል? በእውነቱ የተለየ ነገር አላደርግም። ግን መሰረታችንና አመራራችንን ስታዩ ሴቶች እንዲመጡ የሚያበረታታ ነው። አሁን ወደ ስልሳና ሰባ ከመቶ የሚሆኑት ሰራተኞቻችን ሴቶች ናቸው። ሴቶችን በተለይ እንቅጠር ብለን ምንም አናደርግም። ግን ተቋም ውስጥ ጥላቻ የለም። ሴቶች የጾታ ጥቃት ሳይደርስባቸው ስራቸው ሳይረበሽ ከወንዶች እኩል ተቀባይነት አግኝተው የሚሰሩበት ቦታ ነው። ጉዳይ እኮ ሴቶች የቴክኖሎጂ ፍላጎት የሌላቸው መሆኑ አይደለም። በጣም ብዙ ፍላጎት ያላቸው አሉ። ግን መግባት፣ ወደ ሙያው ሲገቡም አያቆያቸውም። ስለዚህ መወሰን አለባቸው፣ ብዙዎቹ ጥለው ይሄዳሉ። ያ ካልሆነ ግን ብዙ መስራት የሚፈልጉ ሴቶች አሉ። ቱዴ ዊ አር ቶኪንግ አባውት ዊመን ኢን ዘ ፊልድ ኦፍ ሳይንስ ቴክኖሎጂ ስፔሻሊ። እንግዲህ ዛሬ በተለይ ሴቶች ወደ ቴክኖሎጂ ዘርፍ እንዳይመጡ የሚያግዷቸው ተግዳሮቶች ላይ ነው አተኩረን የተወያየ ነው እና በተለይ በአፍሪካ ያሉ ወጣት ሴቶችና ተማሪዎች ወደ ሙያው መምጣት ቢፈልጉ ምን ማድረግ አለባቸው ብለሽ ትመክሪያቸዋለሽ? እኔ የምላቸው በሙያ ውስጥ የሚያማርራቸውን ነገር እነሱ የፈጠሩት ሳይሆን ከስር መሰረቱ በእንቅፋት የታጠረ እውነታ መሆኑን እንዲረዱ እፈልጋለሁ። ያንን ታግለው እንዲያሸንፉ ደግሞ የሚያማክራቸው፣ የሚደግፋቸው ሰው ቢያገኙ ወደፊት እንዲሄዱ ይረዳቸዋል። ወንዶች የሚሰሩትን መስራት እንደሚችሉ ለማሳየት ሳይሆን ሴቶች ራሳቸው የራሳቸውን የህይወት ልምድና ብቃት ይዘው ወደ ሙያው ሲመጡ ማየት ነው የምፈልገው። ምክንያቱም ሁሉም ቴክኖሎጂውን ወደ ተሻለ አቅጣጫ ለመምራት ያስፈልጋሉ። ትምኒት በቴክኖሎጂ ሙያ ውስጥ በተለይ ለጥቁር ሴቶች ያሉትን የፍትሀዊ አሰራሮችና አዲስ የመሰረትሽው ተቋም መገለል ለሚደርስባቸው የማህበረሰብ ክፍሎች እኩል እድል ለመፍጠር ስለሚያደርገው እንቅስቃሴ ስላጋራሽን፣ በተለይ ደግሞ ለወጣት ሴቶች ምክርሽን ስላካፈልሽልን ከልብ እናመሰግናለን። እኔም ስለጋበዛችሁኝ አመሰግናለሁ። ከድምጽ ራዲዮ ዋሽንግተን ዲሲ የሚተላለፈውን ዕለታዊው የጋቢና መሰናዷችንን ነው እየተከታተላችሁት ያላችሁት። ለዕለቱ የመጨረሻ መሰናዶ አድርገን ያሰናዳ ነው ደግሞ የምሽቱን እንግዳችንን ነው። ቅድስት ተስፋዬ የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ ናት። ከዓመታት በፊት የቆሺ አካባቢ ተደርምሶ የፈጠረው ሰብአዊ አደጋ አካባቢን ለመጠበቅ ተመልሶ በጥቅም ላይ መዋል የሚችሉ ነገሮች ላይ እንድትሰራ አድርጓታል። አሁን ከክርና ከቆዳ የተሰራ ቦርሳ ማብሳት ታመርታለች። ቦርሳው የሚሰራበትን ክር ደግሞ በዛ አካባቢ የሚኖሩ እናቶች በቤት ውስጥ ሰርተው እንዲሰጧት በማድረግ ለእናቶች ተጨማሪ ገቢ አስገኝታለች። ከቅድስት ጋር ቆይታ ያደረገችው ኤደን ገረመው ናት። ወደዛው እንለፍ። በሁለት ሺ አስራ ሰባት አመተ ምህረት ማለት በውጪዎቹ በእኛ በሁለት ሺ ዘጠኝ መጋቢት ላይ የቆሼ መደርመስ አደጋ ሲፈጠር ከዛ ጋር ተያይዞ የተመሰረተ ድርጅት ነው። መጀመሪያ ሲመሰረት ሀሳቡ ከአካባቢ የማይጎዳ መገበያ የሚሆን ቦርሳዎችን መስራት ነበር። የቦርሳ አምራች ተቋም የሆነው የቱባ ኢትዮጵያ ዲዛይን መስራች ቅድስት ተስፋዬ ናት። በወቅቱ በአካባቢ ጥበቃ የማስተርስ ዲግሪ ተማሪ ስለነበረች የቆሼ መደርመስ አደጋ እንዳሳሰባትና መፍትሔ ወደ መሻቱ እንደወሰዳት ትናገራለች። ለዛ ለቆሼ መደርመስ አደጋ አንዱ ምክንያት ነው ብለን ያሰብነው የፔስታን በየቆሻሻ የቆሻሻ ውስጥ መኖር ነው እና ፔስታን በቆሻሻ ውስጥ ሲኖር ጠንካራ የሆነ መሰረት በቆሻሻ መሀል እንዳይኖር ያደርጋል እና ቆሻሻው እንዲደረመስ ምክንያት ይሆናል። ሌላው ደግሞ በባህሪው አየርም ፈሳሽን ስለማያሳለፍ በውስጡ በዝናብን በሚያበቅረ ላይ ያየ ምክንያት የሚገባን ፈሳሽ ውሃ ይዞ ፈርመንት ያደርግና ሜቴን ጋስን ይፈጥራል። ያ ደግሞ አየር ነው የሚፈልገው ቁሳሻው ሲንሸራተት እና ለአየር ሲጋለጥ የመፈንዳትን አደጋ ይከሰታል ማለት ነው። ከዛ ጋር ተያይዞ ነው እንግዲህ አካባቢን የማይጎዳ ለመገበያ የሚሆን ቦርሳ አንዱ አንሳራን ብለን ነበር የተነሳ ነው። ከዛ በኋላ በጣም ብዙ ሌሎች ፕሮዳክቶችን ለማምረት ሞክረናል። ለምሳሌ እንደ ክር ባጎችን፣ የጨርቅ ባጎችን እንዲሁም ደግሞ የወረቀት ባጎችን ለመስራት ሞክረን ነበር። ግን በተለያዩ ምክንያት እነዛን ነገሮች አቁመን አሁን ላይ የምንሰራቸው ፕሮዳክቶች ጨርቁን እናመርታለን። መጀመሪያ በክርና መርፌ ነው፣ ሌላ ነገር አንጠቀምም። የምንጠቀመው ክር ደግሞ ሰላሳ ፐርሰንት ሪሳይክል የሆነና ሰባ ፐርሰንት ከጥጥ የሚሰራ ክር ነው። ይህ ስራ የሚሰራው ነዋሪነታቸው በዛው በቆሼ አካባቢ በሆኑ ስርአት እናቶች ነውና ያን እንደማድረግ ደግሞ የምንጠቀመው እዛ ቆሪ አካባቢ ወይም ቆሽ የተደረመስበት አካባቢ ላይ የሚኖሩ ሴቶችን ፓተርን የራሳችን ፓተርን አለ የማፈረግ ናቸውና ከዛ ጥሬ ዕቃ እናቀርብላቸዋለን እነሱ ደግሞ ከቤታቸው ቁጭ ብለው ይሰራሉ ማለት ነው አሁን አሁን ላይ ወደ ሰላሳ አምስት የሚጠጉ ሴቶች አሉ አብሮ የሚሰሩ ቅድስት በቋሚነት ሰላሳ አምስት ሴቶች አብሯት ቢሰሩም የሙያ ስልጠናውን ግን ለሁሉም ክፍት መሆኑን ትገልጻለች ሴቶች እንግዲህ ሥራ አጥ የሆኑ ሴቶች ናቸው የምናገኛቸው ከወረዳው ቢሮ ነው እና ሄደን እናናገራቸዋለን ሥራ አጥ ሴቶች እንፈልጋለን ብለን ስም ዝርዝራቸውን ከአድራሻቸው ይሰጡ ነው ከዛ እና እንደሆ ላቸዋለን ሁሉም ያሰለጠናቸውን ሴቶች ወይም የደወናቸው ሴቶች በሙሉ ወደ ሚያመት ይሰራሉ ማለት አይደለም። ግን ፍላጎት ያላቸው ሴቶች ይመጣሉ፣ ስልጠናውን ይወስዳሉ። ስልጠናውንም ከወሰዱ በኋላ ሊገቡት ይችላሉ። እንደ ፍላጎታቸው ነው። ግን ያው በጣም ብዙ ሰው ነው እያሰለጠን ነው። ከመቶ ሴቶች በላይ ማለት ነው። በዋናነት ቦርሳ ከመሸጡ በላይ አብረዋቸው የሚሰሩት ሴቶች ተጨማሪ የህይወት መደጎሚያ ገቢ ማግኘታቸው ትልቁ ስኬታቸው እንደሆነ የምትናገረው ቅድስት፣ ይሄ ስራ እናቶች ማህበራዊ ህይወታቸው ሳይስተጓጎል እንደሚሰሩትም ትገልጻለች። ሴቶቹ ላይ የመጣውን ለውጥ ስናስብ አንዳንድ ጊዜ ሴቶች ጠፋፊ ነፍስ ዜና ባልሰማት ለለቶቻቸው ወይም ለምንም የሚጠይቋቸው ማለት አላቸው ባሉ ሲንግል ማሞች ያለሁን ያጋ እና የሚሰሩ ማለት ነው። እነሱ ልጆቻቸውን የማይከታተሉባቸው ሁኔታዎች አርገ ለምሳሌ አሁን ልጆች ትምህርት ቤት ይሄዳሉ፣ ይመጣሉ። የቤት ስራ ይስሱ ትምህርት ቤት ስራ አስከቶ ይማሩ እያነበቡ ይሆን አይሆን አይረዱም። በተለይ ሲንግል ማሞች ሲሆኑ ማለት ነው። ስለዚህም ጠዋት ወጥታ ማታ ነው የምትገባው። እሷም ይደክማታል ና ልጆቿን የማየት አጋጣሚ አይኖራትም፣ የምትጋት አጋጣሚ አይኖራትም። ና ለእንደነዚህ አይነቶቹ እናቶች የስራ ድሉ ቤታቸው ድረስ ሲመጣ እና ቤታቸው ቁጭለው ሲሰሩት ልጆቻቸው ትምህርት ቤት ሄደው ሲመጡ እያነበቡ እንደሆነ ና እንዳልሆነ የት እንደሚውሉ ያንዳንዱን ነገር ይከታተላልና ያ ለነሱ ትልቅ ነገር ነው። በሌላ መንገድ ደግሞ ሌላ ገቢ ማያስገቡ ከሆነ ሚስቶች ከባሎች ዋጋ ገንዘብ ሲጠይቁ ጭቅጭቅ ነው የሚፈጠረው ነው። is anybody willing to speak from my degree for on the preliminary webinar about the regulatory structures of strategic alliances and the scope of strategic agreements on the regulatory structures of extraterritoriality and international jurisdiction

Bir an kalbimin yeterli <laughs> አድማጮች ለምሽቱ የያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳችሁ ያመሸውት ስመኝሽ የቆየንን ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።